ስምንት ቀን እግዚአብሔር ያብርህ ي هنن ምنتن يፈራن ي هنኒ ምنتኖ ምመና ሰንትኖ እግዚአብሔር እግዚአብሔር ምመናለ ህይወትየ ምንትኖ ያደነግጸኒ ሶበይቀርቡን ኩያን ይብልዎ ሶበይቀርቡን ኩያን ይብልዎ sovai kar evo ne ko yana svavai kar evo ni sovai kar evo ni o sga